በትግራይ ክልል በአድዋ ከተማ በመንግስት የተጠራ የወጣቶች ጉባኤ ላይ የውሎ አበል ክፍያን በሚመለከት የተፈጠረ አለመግባባት ወደ ፖሊስና ወጣቶች ግጭት አምርቶ በአንድ ወጣት ላይ ከባድ ድብደባ እንደተፈጸመ እና በሁለት ፖሊሶች ላይም ጉዳት እንደደረሰ ተገልጿል። የትግርኛ ቋንቋ አገልግሎት ባልደረባችን ገብረ ገብረ መድህን ያጠናቅረው ዘገባ አለ። ትዝታ በላቸው ታቀርበዋለች። ከግንቦት 19 እስከ ግንቦት 21 በተካሄደ ስብሰባ ላይ እንዲገኙ ሲደረግ የውሎ አበል እንደሚከፈላቸው ተነግሯቸው እንደነበርና በስብሰባው የመጨረሻ ቀን በቀን 26 ብር እንደሚከፈላቸው የተገለጸላቸው መሆኑን ወጣቶቹ ተናግረዋል። ይሁን እንጂ የተነገራቸው የአበል መጠን የቀን ስራ ሰርተው ከሚያገኙ በእጅጉ ያነሰ መሆኑን በማመልከት ስብሰባው ላይ ለነበሩት ከንቲባ ጥያቄ ማቅረባቸውንም ተናግረዋል። ምንም አይነት ስራ እንደሌለውና በፖሊስ ከፍተኛ ደብደባ እንደተፈጸመበት ለትግርኛ ዝግጅት ክፍላችን ባልደረባ ለገብረ ገብረ መድን የተናገረው ወጣት ዮሐንስ ገብረ ኪዳን ስለ ሁኔታው እንዲህ ሲል ያብራራል። ስምንት መቶ የሚሆን ተሳታፊ ነበር። ሰው የውሎ አበል አለ ብሎ ሲሰበሰብ ከቆየ በኋላ ስብሰባው በሦስተኛው ቀን ሲጠናቀቅ የውሎ አበሉን መጠን አሳውቁን ብሎ ጠየቀ። በቀን ሀያ ስድስት ብር ነው የሚከፈላችሁ አሉን። ስራ አጥብላችሁ ከሰበስባችሁን በኋላ የቀን ስራ ሰርተን ከሰማኒያ እስከ አንድ መቶ ብር የምናገኝበትን ጊዜያችንን አባከናችሁብን እያሉ ከንቲባውን መልስልን እያሉ ማናገር ጀመሩ። እሱም ለማረጋጋት እየሞከረ ሳለ አብረውት የነበሩት ጥለውት ሄዱ። በዚህ ጊዜ ነበር ፖሊሶች የመጡትና ወጣቱም ድንጋይ መወርወር የጀመረው። ፖሊሶች በዱላ መደባደብ ሲጀምሩ ወጣቱም ወደ ሽሽት እንደገባ እርሱም በቅርቡ ወዳገኘው ቤት ቤት እንደገባና ያኔ የፖሊስ አባላት ከቤት አውጥተው ነፍሱን እስኪስት እንደደበደቡት ተናግሯል። ካውካብታ ገዛ ውጥዮም እሰ ፅርግያ ዘርግሖም ከቤት አውጥተው መንገድ ላይ ዘረጉኝ። አራት ጊዜ ራሴ ላይ መቱኝ። ከዚያ ማጅራቴን በዱላ ሲመቱኝ አእምሮዬን ስቼ ወደቅኩ። ሰው ተው እያላቸው እያገላበጡ መቱኝ። ራሴን ስቼ ስለነበር በፖሊስ መኪና ጭነው ወደ ጣቢያው ወስደው ውጭ ጣሉኝ። ደሜ እየፈሰሰ ከቆየ በኋላ በሰንሰለት አስረው ወደ ሆስፒታል ወሰዱኝ። ከአንገቱ በታች ከፍተኛ ጉዳት እንደደረሰበት የገለጸው ዮሐንስ ከሆስፒታል ወደ እስር ቤት እንደተመለሱና በመጨረሻም በአምስት ሺህ ብር ዋስ እንደተለቀቁ ተናግሯል። ሌሎች አስራ ሶስት ወጣቶች እንደታሰሩም ገልጿል። ስለ ጉዳዩ የተጠየቁት የአድዋ ከተማ ምክትል ከንቲባ አቶ ዘር ስላሴ ዘር አብሩክ የተፈጠረው አለመግባባት ከስብሰባው አጀንዳ ጋር ምንም ግንኙነት እንደሌለውና ስብሰባው በመግባባት ማለቁን አመልክተዋል። ይሁን እንጂ በመንግስት የፋይናንስ አሰራር የከተማ የቀን አበል ስለማይከፈል ክፍያው የቀን አበል ሳይሆን የሻይ እንደነበር ገልጸው ሆኖም ግን ይኸው ቀድሞ ሊነገራቸው ይገባ እንደነበር አምነዋል። ስለሆነም የወጣቶቹ ጥያቄ ተገቢ ነበር። ለተፈጠረው ችግር ኃላፊነቱ የኛ ነው ብለዋል። ተፈጸመ የተባለውን ድብደባና እስራት አስመልክቶ ድንጋይ መወርወርና ሌሎችም አላስፈላጊ አድራጎቶች በወጣቶቹ ተፈጽሟል ያሉት የአድዋ ከተማ ምክትል ከንቲባ፣ ፖሊስ ስርዓት ለማስከበር የወሰደው እርምጃ ከመጠን በላይ መሆኑን አለመሆኑን ለማጣራት ምርመራ እየተካሄደ መሆኑን ገልጸዋል። በወጣት ዮሐንስ ላይ የተፈጸመውን ድብደባ እንደሚያውቁና ወደ ሕክምና የተወሰደው በጸጥታ አስከባሪዎቹ መሆኑን ግጭቱ ወቅት በሁለት የጸጥታ ጥበቃ አባላት ላይ በድንጋይ ጉዳት እንደደረሰ ከንቲባው አመልክተዋል። የተወሰደው እርምጃ ከመጠን በላይ ነው ወይ ለሚለው ወጣቱ ራሱ ምስክር ነው። ወጣቱ ቆሞ እያለ ወይም ተይዞ እያለ ወይም ደግሞ ምንም ሳያደርግ እንዲህ አይነት በደል ተፈጽሞበት ከሆነ በሕግም የሚያስጠይቅ ነውና አጣርተን ከመጠን በላይ የሆነ እርምጃ የወሰደው አካል ተጣርቶ ሕጋዊ እርምጃ መወሰድ አለበት በሚለው እኔም እስማማለሁ። የታሰሩ ወጣቶችን ቁጥር አስመልክቶ በማኅበራዊ መገናኛ እንደ ተሰራጨው አስራ ሶስት ሳይሆኑ ሰባት እንደነበሩና ከአንድ ቀን በኋላ በዋስ እንደተለቀቁ ከንቲባ ዘርስላሴ ዘርአብሩክ ገልጸው፣ አበሉም ሃያ ስድስት ብር ሳይሆን ለሶስቱ ቀናት በድምሩ አንድ መቶ ብር እንደተከፈላቸው ለባልደረባችን ገብረ ገብረ መድህን ገልጸውለታል።